በአረብ ሀገር ያሳለፉት ህይወት ከሚነገረው በላይ ከባድ ነበር ሲሉ ይገልጹታል። ከብዙ ልፋትና ጥረት በኋላ ወደ ሀገራቸው ለመመለስ የበቁ ሴቶች ወደ ሀገር ቤት ከተመለሱ በኋላ ህይወታቸውን ለመለወጥ የሚያደርጉት እንቅስቃሴ አስመልክቶ ያነጋገራቸው የደሴው ባልደረባችን መስፍን አራጌ ተከታዩን ዘገባ ልከዋል። ፎዚያ በረ ደሴ ከተማ ነው ተወልዳ ያደገችው ከአምስት እህትና ወንድሞቿ ጋር። ገና ህፃን ሳለች ወላጅ አባቷን በሞት ማጣቷን የምታስታውሰው ፎዚያ በአነስተኛ ገቢ ቤተሰቡን መግበው ለማደር ደፋ ቀና የሚሉት እናቷ ድካም ስላሳሰባት በትምህርቷ የመግፋት ፍላጎቷን ለጊዜው ለመግታት መገደዷን ትናገራለች። ቤተሰቧን የማገዝና ህይወቷን የመለወጥ ሀሳብ የሰነቀችው ወጣቷ በሁለት ሺ ሶስት ዓመተ ምህረት ላይ ሰራተኞችን ወደ አረብ ሀገራት በሚልክ ኤጀንሲ አማካኝነት ወደ ሳዑዲ አረቢያ ቀናች። ሆኖም ከኤጀንሲው እንደተነገራት እርሷም እንደጠበቀችው ህይወት አልጋ ባልጋ አልሆነላትም። ስራ ጫና ነበረው። እንደዛ ሆኖ ልጠፋ ሞክሬ ነበር ጣፍቼ ደግሞ ለፖሊስ ነው ቀጥታ እጄን የሰጠት። ወደ ሀገር መግባት ስለምፈልግ ማለት ነው። እና ሰዎቹ የያዙኝ ቀጥታ ፖሊስ የጠራው ሰዎቹ ነው፣ አሰሪዎችን ማለት ነው። ከዛ መልሰው ወደ ቤት ወሰዱኝ። መልሰው በወሰዱ ሰዓት ደግሞ ሴትዋ ማታለው ገላለሁ አለች። ብዙ ፈተና ማለት ነው። ለስድስት ዓመት በሳዑዲ አረቢያ ስትቆይ ህይወት ከሚነገረው በላይ ከባድ ነበር ትላለች ፎዚያ። የስራ ጫና እረፍት ማጣትና ጭንቀት ተደራርበው የጤና ችግር እንዳስከተለባት ማክላለች። ወደ ኤጀንሲ ተመ ያለሱ ሌላ ቦታ ቀየሩኝ። እዛም ሁኜ ደግሞ ታመምኩ። ስኳር መጣ። በጣም ልጆቹ ብዙ ነበሩ። ብዙ ፈተና ነበር። እናትና በ ሀያ ስምንት ቤተሰብ ነው ቤቱ ደግሞ ሶስት ደረጃ ነው፣ ወደ ፎቅ ማለት ነው። ገጠር አካባቢ ነው፣ ብርድ አለ። በዛ ላይ መኪናም ታሳጥበኝ ነበር። ብዙ ፈተና ማለት ነው። ከዛ በኋላ ነው ወደ ጅዳ የሚባለው ሀገር የመጣት ጅዳ ሆኖ ያው አባ ወጣ ያለ ገጠር ማለት ነው። እናትን ለማገዝ ነው ሄድኩት። ግን እንደዛም ሆኖ ለተወሰነ ጊዜ ብርድም በጅ የማገዝ ምንትን አልነበረኝ። የጤና ችግሯ ተባብሶ ራሷ ስታ ሳዑዲ ላይ የወደቀችው ፎዚያ ተአምር በሚመስል መልኩ ራሴን ያገኘሁት በኢትዮጵያ ቦሌ አውሮፕላን ማረፊያ ውስጥ ነበር ትላለች። በ2009 ዓ ም እዛኔ ከወድቄ ነበር እና ከባድ ነው። እዚህ ላይ ስናወራው ቀላል ይመስላል። ስመጣ ግን ኤሪፖርት ላይ ነው በአየር መጥቻ ያገኘሁት። ስነቃም ኤሪፖርት ነበረኩኝ። ሚታብ ምን የመጣሁት ራሴ ብዙ ጊዜ ሆስፒታል ተኝቻለሁ። ውጭ ሀገር ለራሱ ማለት ነው። ስትነቃው ብቻህን፣ ሰው የለም፣ አማርኛ የሚያወራ የለም። በጣም ብዙ ችግር ማለት ነው። ወርቅ ነበር ያዞረኝ ነበር፣ እንደዛ ነገር። እንደዛም ሆኖ እዛ ስንሄድ ዋና አላማችን እዚ አልፎልን ልንመጣለን ነው። ያው ግን ከብዙ እንትን አየር ላይ ብዙ ልጆች አይተናል፣ እያበዱ ምንም ታስረው የሚመጡ ልጆች አሉ። ባህር ላይ ባህር ብልቷቸው የሚኖሩ ልጆች አሉ። እኔ እንደውም አልሀምድሊላሂ ደህና ነኝ፣ በሰላም መጥቻለሁ። አሁን እኔ ስኳር በሽተኛ ነኝ፣ ግፊት በሽተኛ። እንደዚህ አይነት የምመክረን አንቺ ሁሉ ነበር የምሄደው እኔ ማለት ነው። እና ለእህቶቼ የምመክረው ነገር በሕጋዬ ሆነ በእንትን ሀገራችን ላይ የሆነ ነገር ቢፈጠር ጥሩ ነው። በደቡብ ወሎ ዞን የአምባሰል ወረዳ ተወላጇ እና የደሴ ከተማ ነዋሪዋ አረጋሽ ሞላ ዱባይን ለሰባት ወራት እንደቆየችባት ትናገራለች። በቀን ስራ የሚተዳደረውን የትዳር አጋሯንና ከትዳሯ ያፈራችውን አንድ ልጅ ለማሳደግ ወደ ዱባይ ያቀናቸው አረጋሽ ዋናው በሕይወት ተርፌ ወደ አገሬ መመለሴ ነው ብላለች። በሶስተኛ ቀን የምግብ ሳልበላ ከፎቅ ሁሉ ተንከባልዬ ወዲቄ፣ አሁን ጉልበቴ አሁን ድረስ ችግር አለበት። የደረጃው ጫፍ መቶኝ ማለት ነው። ከቆሻሻ ገንዳ በፌስታል ያለ ምግብ አንስቼ የበላሁ ይበገናለት ማለት ነፍስህን ለማቋቋም ሙቀት ነው። ስራ ብዛት አለ እኮ ከምድር ብለህ ነው የምትሰራው። ሌላውን ተተው እንኳን ከዚህ ከኢትዮጵያ ለብሼ ሄድኩ፣ ጫማ አለቀ። ግሬ ላይ ደሞ ዚህ ላይ ምን ይል በደሴ ከተማ ብቻ ፎዚያንና አረጋሽን የመሳሰሉ ከ3400 በላይ ከአረብ ሀገራት የተመለሱ ሰዎች መኖራቸውን የከተማዋ ስራና ስልጠና መምሪያ የተመላሽ ሰራተኞች ክትትልና ድጋፍ ባለሙያ አቶ አስፋው አምባው ለአሜሪካ ድምጽ አስታውቀዋል። ከክልሉ የሚመደብ ባጀት ባለመኖሩ እነዚህን ምላሾች በአግባቡ ለማቋቋም አልተቻለም፣ የሚሉት አቶ አስፋው ይህ ደግሞ ከሀገር ለመውጣት የሚወስኑ ሰዎች ቁጥር በየጊዜው እንዲጨምር ምክንያት መሆኑን አስረድተዋል። የኛ ክልል ችግር ነው። በጀት አልተመደበለም፣ ግን ትኩረት አልሰጠውም። ስለዚህ ያ በዚያ ምክንያት የተፈጠረ ችግር ነው እ ሌሎች ክልሎች አንሳ ሄደናል፣ አዋሳ ሄደናል፣ ተሞክሮ ለማየት ሞክረናል። የሚገርም ነገር በተደራጀ መንገድ የማሰልጠኛ ሰ ተዘጋጅቶ የህይወት ክህሎት ስልጠና ይሰጣቸዋል። አጠቃላይ የንግድ ክህሎት ስልጠና ይሰጣቸዋል። ወደ ስራ ሲገቡ ሁሉ በተሟላ መንገድ ነው የሚሰራው። የአማራ ክልል የሚያደርጉትን ሥራና ሥልጠና ቢሮ አመራሮችን በስልክ ለማግኘት ሙከራ አድርገን ስልካቸው ሊሰራልን አልቻለም። ይሁን እንጂ በጣት የሚቆጠሩ አገር በቀል ግብረሰናይ ድርጅቶች ተመላሾችን በማቋቋምና ስልጠና በመስጠት የተወሰነ ድጋፍ በማድረግ ላይ መሆናቸውን አቶ አስፋው ገልጸዋል። ፓዴት የሚባለው ግብረሰናይ ድርጅት ተፈናቃዮች የራሳቸውን ሥራ እንዲሠሩ ስልጠናና የገንዘብ ድጋፍ ካደረገላቸው ተመላሾች ውስጥ ፎዚያ እና አረጋሽ ይገኙበታል። ፎዚያ በመዋቢያ ቁሳቁስና አልባሳት፣ አረጋሽ ደግሞ በእንቁላል ችርቻሮ ስራ። አረጋሽ አሁን ህይወትን መኖር ጀምሬያለሁ ትላለች። ሁለታችንም ወጣት ስለሆን እግዚአብሔር ምስል ጉልበት አለን። ምንም ነገር ባይኖረን እሱ የሚያገኝ ያጣውን ሰርቶ፣ ቀበሌም ድጋፍ አድርጎልን የቀበሌ ቤት አገኘን። ከዛ በኋላ ሁለት ልጆችን ወልጄ አሁን ልጆችን ይሄው እንቁላል እየቸረቸርኩ። አዎ አሁን ሶስተኛ ልጅ ወልጄ ከዛ በኋላ ነው በቃ ህይወት የጀመርኩት። ማለት ደግሞ ምንም ቢሆን በአገር ላይ ሰርቶ መለወጥ እንደሚሻል ታስረዳለች። አዲት ባስተማረን ትምህርት ነው። ትንሽም ሺህ በጥቅሉ ምለው ማንም ሰው ካልስሽጥን ብናድርግ ብንኖር። በባህዴ ክትትልና ስልጠና ባለሙያ የሆኑት አሰለፍ አየለ በደሴ ከተማ እና በደቡብ ወሎ ዞን የቃል ወረዳ አካባቢዎች ያሉ የአረብ ሀገራት ተመላሾችን ለማቋቋም ድርጅታቸው ጥረት እያደረገ መሆኑን ጠቁመዋል። ተመላሾቹም የሚያሳዩት የስራ መነሳሳትና የስነ ልቦና ጥንካሬ አበረታች እንደሆነም ያብራራሉ። አብዛኛዎቹ ስታያቸው በህገወጥ ሄደው የመጡ ናቸው። ድሮ ስራ ሲባሉ ስራን የሚንቁ ነበሩ፣ ግን እዚያ ደርሰው ከመጡ በኋላ ትንሽ ነገር የጀበና ቡና ተሰርቶ ትልቅ ደረጃ መድረስ እንደሚቻል ከትንሽ ነገር ተነስቶ ትልቅ ደረጃ መድረስ እንደሚቻል ያየንበትና የተለወጡም አሉ። ምክንያቱም እኛ ስናደራጃቸው እኛ ስናስገባቸው ምንም አይነት ስለ ገንዘብ አያያዝ ክህሎት የሌላቸው በህይወታቸውን መምራት የማይችሉ ነበሩ። ግን አሁን በተለያየ አቅጣጫ ስንሄድ ህይወታቸውን እየመሩ ትዳር ይዘው ከጀበና ጀበና ቡና ወደ ሻይ ቤት፣ ወደ ቁርስ ቤት፣ ከትንሽ የኮስሞቲክስ ወደ ሌላ ልብስ ቤት ምናምን እንደዚህ ያደጉና ብድር እስኪ ለእኛ በአመቻቸ የተወሰነላቸው እንትን ብድር ብሎ ተበድረው እየሰሩ እየተለወጡ ነው ያሉት። ሰዎች በህጋዊም ሆነ በህገወጥ መልኩ ወደ አረብ ሀገራት ከሚንቀሳቀሱባቸው አካባቢዎች መካከል በአማራ ክልል የደቡብ ወሎ፣ የሰሜን ወሎ እና የኦሮሞ ብሔረሰብ አስተዳደር ዞኖች ከፍተኛውን ቁጥር እንደሚይዙ በዘርፉ የተደረጉ ጥናቶች ያመለክታሉ። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ ከደሴ